ዋና ከተማችን ላይ አዲስ ቀን ወጣ ብለዋል። የህግ መምሪያ ድላቸውን ዋሽንግተን ዲሲ በሚገኘው የዴሞክራቲክ ፓርቲው ጠቅላይ ጽሕፈት ቤት ውስጥ በተዘጋጀ ሥነ ሥርዓት ላይ ያወጁት የዴሞክራቶቹ መሪ ናንሲ ፔሎሲ በጋራ መስራት በምንችልባቸው መስኮች አብረን፣ የመስራት በማንችልባቸው ደግሞ አቋማችንን አጠንክረን የማስጠበቅ ኃላፊነት ይኖርብናል ይሁን እንጂ የጋራ ሜዳ ለማግኘት መጣር አለብን። ዴሞክራቲክ የተወካዮች ምክር ቤት የሚያሰባስቡንን መፍትሄዎች ለመፈለግ ይሰራል፤ ምክንያቱም መከፋፈልን እስኪበቃን አይተነዋል። በተወካዮች ምክር ቤቱ ውስጥ የአናሳዎቹ መሪ ሆነው ላለፉት ስምንት ዓመታት የቆዩት ፔሎሲ እንግዲህ የምክር ቤቱ አፈ ጉባኤ ሊሆኑ እየተጠበቀ ነው። ለዲሞክራቲክ ፓርቲው የኮንግረስ የበላይነት ካጎናጸፉት ፉክክሮች መካከል ከሪፐብሊካን ተቀማጭ ላይ ወንበሩን የነጠቁት ጄኒፈር ዌክስተን የተወዳደሩበት የቨርጂኒያ ምርጫ አንዱ ነው። ይህ ምርጫ ከተጀመረ አንስቶ ለውጥ ወደ አሜሪካ እየመጣ ለውጥ ወደ ቨርጂኒያ የምርጫ ወረዳ እየመጣ እንደሆነ ስናገር ቆይቻለሁ። እናም ያለውጥ በዚህ ምሽት ደረሰ። በሌላ በኩል ግን ለሕግ መወሰኛ ምክር ቤቱ በተካሄደው ትንቅንቅ ዴሞክራቶቹ አልቀናቸውም። እንዲያውም ከነባር ይዞታዎች ኖርት ዳኮታን፣ የሚዙሪን እና የኢንዲያናን መቀመጫዎቻቸውን በሪፐብሊካን ተቀናቃኞቻቸው ተነጥቀዋል። ሪፐብሊካኑ ማይክ ብራውን የኢንዲያናን ዴሞክራቲክ ፓርቲ የሴኔት መቀመጫ ነጥቀዋል። ንሰርቲቭስ ንግ ድ ባይ እኛ በፕሬዝደንት ዶናልድ ትራምፕ የምንመራ ወግ አጥባቂዎች የእኛ የአስተሳሰብ መንገድ ኢንዲያና ውስጥ ለምን እንደ ሠራ ለምን ለቀሪው የአሜሪካ ክፍልም እንደሚሠራ ማሳየት አለብን። ሪፐብሊካኑ የሕግ መወሰኛ ምክር ቤቱን መቆጣጠራቸው ፕሬዝደንት ትራምፕን እንዳስደሰታቸው የዋይት ሐውስ ቃል አቀባይ ሳራ ሳንደርስ ተናግረዋል። ፕሬዚዳንቱ በአካል እየተገኙ ከቀሰቀሷቸውና ፕሬዚዳንቱንም ከደገፉ እጩዎች የበዙት በዚህ ምሽት በጥሩ ሁኔታ ላይ ይገኛሉ። ለማንኛውም ግን በመጪው ጊዜ ወደ ስራ ከሚገባ ከማንም ጋር አብረው ይሰራሉ። ይህ በእንዲህ እንዳለ ሁለት ሴቶች በዩናይትድ ስቴትስ ፖለቲካ ውስጥ ታሪክ ሰርተዋል በትናንትናው ምሽት ሶማሊያ አሜሪካዊቱ ኢላን ኦማር እና ፍልስጤም አሜሪካዊቱ ራሺዳ ጣሊብ፣ ኢላን ኦማር ከሚኒሶታ፣ ራሺዳ ጣሊብ ከሚሽጋን ከየተወዳደሩባቸው ወረዳዎች አሸንፈው እንግዲህ የዩናይትድ ስቴትስ ኮንግረስ የመጀመሪያዎቹ ሙስሊም ሴት አባላት የሆኑ የሕዝብ እንደራሴዎች ናቸው። ሪፖርተሮቻችን አብዱልአዚዝ ኦስማን ከአናፖሊስ ሚኔሶታ፣ ኬን ፋራቦ ከዴትሮይት ሚሽጋን ያጠናቀሯቸው ዘገባዎች አሉ። ቆንጅታ የጭምቅ አዘጋጅታቸዋለች። በትናንት ማክሰኞ ምርጫ ኢላን ኦማርንና ራሺዳ ታሊብን ጨምሮ ብዙዎች ለመጀመሪያ ጊዜ ለውድድር የቀረቡ ሴት እጩዎች አሸንፈዋል። ከመካከላቸው ሁለቱ ኔቲቭ አሜሪካንስ ወይም ነባር አሜሪካውያት ናቸው። በጠቅላላው በመጪው ጥር ወር በሚከፈተው በአዲሱ ምክር ቤት አንድ መቶ ሴት አባላት ቃለ መሃላ ይፈጽማሉ። ይህም በራሱ በቁጥሩ ብዛት የመጀመሪያ ነው። ኢላን ኦማርና ና ራሺዳ ታሊብ ኢሚግሬሽንን እና የውጭ ፖሊሲን በመሳሰሉ ጉዳዮች የዩናይትድ ስቴትስን ፖሊሲዎች ለማስቀየር ተጽዕኖ እንዲያሳድሩ ከመራጮቻቸው ብዙ ተስፋ ተጥሎባቸዋል። የ36 ዓመቷ ኢላን ኦማር ታሪካዊ ድላቸውን ተከትሎ ትናንት ማታ ለደጋፊዎቻቸው ባደረጉት የደስታና የምስጋና ንግግር እንዲህ ብለዋል። አልሐምዱላህ አልሐምዱላህ ንኪ አልሀምዱሊላህ <laughs> አልሀምዱሊላህ አብራችሁን ስለቆማችሁ አመሰግናለሁ። እንዴት ያለ ግሩም ጉዞ ነው ያሳለፍ ነው። ዛሬ ተመራጭ የምክር ቤት ተወካያችሁ ሆኜ ከስሜ ፊት የመጀመሪያዋ የሚል ብዙ ቅጽሎችን ይዤ ፊታችሁ ቆም ያለሁ ክፍለ ሀገራችን በኮንግረስ ነጭ ባልሆነ ሴት ደግሞም ሂጃብ በምትለብስ ሴት ሲወከል የመጀመሪያ ስደተኛ ለዩናይትድ ስቴትስ ኮንግረስ አባልነት ሲመረጥ የመጀመሪያ ነኝ። በዩናይትድ ስቴትስ ኮንግረስ የመጀመሪያ ሙስሊም አሜሪካዊት የሚለውን ታሪክ ደግሞ ከህቴ ከሚሽጋኗ ዴሞክራት ከራሺዳ ታሊብ ጋር ተጋርቻለሁ ብለዋል ኢላን ኦማር። I ነገር ግን የተወዳደርኩት የመጀመሪያ ለመሆን እንዳልነበረ ሁላችሁም ታውቃላችሁ። እኔ ወደዚች ሀገር የመጣሁት የተስፋ ምድር መሆኗን እየሰማው ነው። በወረዳችን ዙሪያ ስመለከት ስለ አሜሪካ የተትረፈረፈ ጸጋ ተስፋው ያልደረሳቸው ብዙዎች እንዳሉ ተረዳው። የስደተኞች እና የሴቶች መብቶች እንዲከበሩ፣ የአየር ንብረት ለውጥንም ጭምር ለመታገል እንደምሰራ ቃል ገባለሁ ብለዋል። ሚሽጋኗ ዲትሮይት ከተማ ውስጥ ለቀድሞዋ የክፍለ ግዛቱ ምክር ቤት አባል ለራሺዳ ታሊብ ድምፅ ሊሰጡ በዝናብና በንፋስ ሳይበገሩ ሰልፍ ይዘው ሲጠባበቁ ከነበሩት ውስጥ አንዱ የሚሽጋኑ መራጭ ዴቪድ ዋይት፣ እኔ ድምፄን የምሰጣት ታሪክ ለመስራት ብዬ ሳይሆን ለውጥ እንዲመጣ ስለምፈልግ ነው ብለዋል። ራሺዳ ሰውን በቡድን ፈርጆ የማስቀመጥ አስተሳሰብ በጠቅላላ ፉርሽ መሆኑን የሚያሳዩ ሰው ናቸው። ራሺዳ ተቀባይነት ያላቸው በሙስሊሙ ማኅበረሰብ ዘንድ ብቻ አይደለም፣ በሌሎች ብዙዎችም ተወደዋል። ሁለቱም ሙስሊም አሜሪካዊት ተመራጮች የተመረጡት በብዛት ዲሞክራቲክ ፓርቲውን በሚደግፉ የምርጫ ወረዳዎች፣ ይሁን እንጂ ለራሺዳ ታሊብ ድምፃቸውን የሰጡ እነ አሊሰን ብሩክስን የመሳሰሉ መራጮች ይሄ ታሪክ እንደውም የዘገየ ነው ይላሉ። ሁለት ሺ አስራ ስምንት ላይ ሆነን ይሄ ገና አሁን ለመጀመሪያ ጊዜ እውን መሆኑ ጉድ ነው። በኮንግሬስ በመምሪያውም ሆነ በመወሰኛው ብዙ ሙስሊሞች ያስፈልጉናል። በዩናይትድ ስቴትስ ኮንግረስ ለማገልገል የመጀመሪያ ፍልስጤማዊት አሜሪካዊት የሆኑት የዲትሮይቷ ራሺዳ ታሊብ በምረጡኝ ዘመቻቸው ወቅት ፕሬዝደንት ዶናልድ ትራምፕንና የአስተዳደራቸውን ፖሊሲ በሰላ መንገድ በመንቀፍ ይታወቃሉ። የምክር ቤት አባል ሲሆኑም ያን እንደማይቀይሩ ነው ቃል የገቡት። እኔ እንደዚህ አይነት ሰው አይደለሁም። ሰውም ቢሆን ለውጥ ስለምንፈልግ ነው ድምጻችንን የሰጠንሽ የሚለኝ ይመስለኛል። ኢላን ኦማርም ጉዞአችን እዚህ ላይ አይቆምም፣ አብረን ሆነን ለዲሞክራሲያችን እና ክቡር ለሆነው ነጻነታችን መታገል ይኖርብናል ብለዋል። አመሰግናለሁ ቆንጂት። በነገራችን ላይ ከትውልደ ኤርትራ ወላጆች የተወለደው ጆዜፍ ንጉሴም ኮሎራዶ ግዛት ውስጥ በሁለተኛው ወረዳ ተወዳድሮ አሸንፏል። And I cannot wait to see the wonderful, great things you will do for the state of Colorado. And then finally, to my parents, who are joined here on the stage with me, to Debasai and Azeb Nagus. <laughs> እንድንኖር ስለ ከፈሉት መሥዋዕትነት ላመሰግናቸው እፈልጋለሁ። ያለ እነርሱና ለእኔ ሕይወትን ለመስጠት ታግለው ባያሸንፉ ኖሮ በዚህ ምሽት እዚህ አልገኝም ነበር። አንድ ጥቁር አሜሪካዊ ከኮሎራዶ ለተወካዮች ምክር ቤት ሲያሸንፍ ጆው ንጉሴ የመጀመሪያው ሆኖ ሌላው ታሪክ ሰሪ ሆኗል። ስለ ምርጫው ሂደት በትናንትናው ምሽት አነጋግሬያቸው የነበሩት የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ እባክህ ለእነዚህ ሰዎችም ለሌላውም የደስታ መልእክቴን አስተላልፍልኝ ብለውኛል። እንኳን ደስ ያላችሁ ማለት ይገባል። አሜሪካ አሜሪካን የሚያደርጋትም አንዳንድ ተስፋ የሚያስቆርጥ ሁኔታዎች ቢኖሩም ቅሉ አቶ ሰለሞን የሚያስደሱት ሁኔታ አሉ። አንድ ሰው ጊዜ ያሳይ ስደተኛ ሆኖ መጥቶ ሰው የሚሆንበት ሀብታም የሆንበት ሀገር ያው ችግርም እንዳለ ሁሉ በነገር ሁሉም ሀብታም ይሆንም እንደምናውቀው፣ ግን ቀንቶት የሚሆን አለ በፖለቲካው ምድርም ያለ እና ራሽድ ታይለብ ዲትሮይት እና ሚሽገን አካባቢ የመጀመሪያ ፍልስጤን ሴት አወዳድር አሸንፋለች። እንግዲህ ሄት ነው በአሜሪካ ነው። ኢልሃን ኦማር ማሸነፍ ችላለች። ሚኒሶታ ሚኒያፖሊስ፣ ሴንት ፖል አካባቢ የሶማሌ ሬፊጂ በሕጻንነቱ አሜሪካ መጣች። ሀገር ነው አሜሪካ ኢዝ ዘላንድ ኦፍ ኢምፖስብል፣ ቢሆንም ኢስ ኦልሶ ላንድ ኦፍ ድ ፖስብል ለማለት ነው። የማይቻሉ ብዙ ነገሮች ቢኖሩም ሁሉም ነገር ደግሞ የሚቻልበትም ሀገር ነች፣ ነው የሚባለው። አብሶሎትሊ። እንደገና አሜሪካ ስንል ደግሞ በጣም ያልተነሳ ነገር አለ። ጆ ንጉሴ የሚባል ልጅ፣ ወጣት ልጅ አሸንፏል። ጆ ንጉሴ፣ ጆዜፍ ንጉሴ ነው ስሙ። እሱም ቡልደር እና ኮሎራዶ፣ የኮሎራዶ ዲስትሪክት ሁለት ተወዳድሮ አሸንፏል። ይህም ልጅ ከኤርትራን ስደተኞች የተወለደ ልጅ ነው፣ አበሻ ነው እና ቡልደር እና ዛ አካባቢ ኢትዮጵያኖችም ኤርትራኖችም ለሱም ቮት ሰጥተዋል፣ ከነጮችም ከላቲኖችም ስለዚህ ልጁን መነሳት አለበት። ብዙ ጥሩ ግሯዋል ተከታትዩ ያለ ሆኔ ሊያሸንፍ በቅቷል። እሱም እንግዲህ የመጀመሪያው አበሻ ልበልህ ርትራ አሸናፊ የሆኗለን እሱን እንኳን ደስ አለ ማለት ይገባል ማለት ነው። እንግዲህ እኛም ወደፊት ኢትዮጵያኖች በተለይ ሲያትል፣ ሎስ አንጀለስ፣ ሺካጎ በየቦታው አትላንታ ብዙ ኢትዮጵያኖች አሉ። ቆርጦ እና ቆፍጠን ብሎ ተወዳደረ ለምሳሌ ያለህበት የኖርኩበት ብናይ እዛው ሜሪላንድ እዛ ቨርጂኒያ አካባቢ ፕሪንስ ጆርጅ ካውንቲ ሴንት ቻርልስ ካውንቲ ፎርት ዋሽንግተን አካባቢ ፌርሳክስ ካውንቲ አሌክሳንድሪያ ሲሪስ አሌክሳንድሪያ ይስል ተወዳድሮ አንድ ኢትዮጵያዊ አንድ አበሻ ኢትዮጵያም ሆነ ኤርትራዊ አበሻ ነው። እዚህ ሀገር ሁላችንም ጥቁር ነን። ወደ አፍሪካ ቀረቡ ስንል አንተ ምንድን አንተ ምንድን የሚመጣው አንተ ሶማሌ ና አንድ ሴትዳን ኤርትራ ይመጣው እና እድልም እንዳለ ይሄ ሀገር እንደው ዝም ብሎ ብቻ ማለት ብቻ አይደለም ቆራጥ ለሆነና ጊዜ ላለውና ወጣትና ኤኔርጄቲክ ለሆነና አልፔደ ሳክሪፋይስ የተፈለገውን ከፍ አደርጋለሁ ለሚል ሰው ማሸነፍ ይቻላል። ይኸው እያየን ነው። አስከፊ ነው ፖለቲካ። እርግጥ የፖለቲካ ጨዋታ ራሱ ነው ብዙ ጊዜ። ነገር ግን ነገር ግን ጠንካራ ለሆነ ሰው አሸንፎ እንትን ማለት ይችላል። አንድ የመጨረሻ አሌካንድራ አሸንፋለች። አሌካንድራ ብሮንክስ የተወለደች ናት። የዘጠኝ አመት የመጨረሻ ወጣት እሷ ናት። በጣም ዳይናሚክ እንደ ሹቲንግ ስታር ፎርዋድ የኮኮ የምትቆጠር ወጣት ላቲኖ ዘር ያላት ፖርቶሪክ እና ላቲኖ ዘር ያላት ልጅ ናት። ይሄ ይሄኔ ለእኔ ሞር ኢንትረስት ያደርጉኛል። በተለይ ለአድማጮቻችን ለማለት ነው። ዶክተር ብሩክ ለትንታኔ ይመለሳሉ። በሌላ በኩል ደግሞ ትናንት ምርጫው እየተካሄደ ሳለ ዩናይትድ ስቴትስ የተለያዩ ግዛቶች ውስጥ የሚኖሩና ድምፆቻቸውንም ሲሰጡ ወደ ነበሩ ትውልደ ኢትዮጵያ አሜሪካውያን እየደወለች ያነጋገረቻቸው መስታወት አራጋው ዛሬም ከምርጫ ውጤት በኋላ ያላቸውን ሀሳብ ለመጠየቅ ተመልሳ ነበር። ስሜ የአዲስሳ ዘውገ ቦጃ እባላለሁ ሲያትል ነው የምኖረው። ስሜ የአዲስሳ ዘውገ ቦጃ እባላለሁ ሲያትል ነው የምኖረው። በእውነቱ ይሄኛው ምርጫ ታሪክ የሚያደርገው አንደኛ ከመቶ በላይ ሴቶች ወደ ኮንግረስ መሄድ የቻሉበት መሆኑ፣ ሁለተኛ ሁለት የሙስሊም እህቶቻችን ኮንግረሱ ውመን ሆኖ መመረጣቸው። እንደውም አንዷ ከሶማሌ አሜሪካ የመጣች ኢልሃን ኦማር የምትባል ሚኒሶታ ውስጥ ያለች ከሪፊጂ ቤት ወጣ እንግዲህ አሁን የአሜሪካን ኮንግረሱ ኮንግረስ መን መሆን በቅታ የበቃችበት፣ እንደዚሁም ወንድማችን ከኤርትራ አንሴስተር የሆነ ኮንግረስ ኮሎራዶ ያሸነፉበት እና በጣም ብዙ አቶ ትራምፕ አድሚኒስትሬሽን ኢሚግሬሽን ላይ እና ያደርጓቸው ከነበሩት እንትኖች ውስጥ የወጡ ሰዎች ዛሬ ሀገሪቷን ሪፕሬዘንት ማድረግ በመቻላቸው ይሄ በእውነቱ በጣም ትልቅ ትልቅ የማሸነፍ ነው ብዬ ገምታለሁ። እንደዚሁም ደግሞ ዲሞክራቶች የመሪነቱን ስልጣን ስለሚሰጣቸው ከዚህ በፊት ስንገምታቸው የነበሩት እንደ ታክስ ፔፐር የፕሬዚደንት ትራምፕ እንደዚሁም የኢንቨስቲጌሽኑን ሁሉም ነገር ላይ ሕጋዊ የሆነና ባላንስ ያለው ነገር እንዲመጣ ያደርጋል ብዬ ገምታለሁ። እንግዲህ የሚያሳየው ዋናው ነገር እያንዳንዱ ሰው ያለው ምርጫ ምን ያህል ኃይል እንዳለው እና ምርጫ አንድ ሰው ምን ያህል አገር መለወጥ እንደሚችል ከዚህ በላይ ማየት የሚያስችል ነገር ያለ አይመስለኝም። ምክንያቱም ከሁለት ቀን በፊት እዚህ ሀገር የተወለዱ ሰዎች ራሳቸው አሜሪካዊ እንዳይሆኑ የሚል ሕግ ይወራበት በነበረ ሀገር አሁን ተመልሰው ከውጭ ሀገር የተወለዱ ሰዎች ሰው ኮንግረስ ቀጥቶ ያን መለወጥ የሚችሉበት ሀገር ስለሆነ ምን ያህል አገር በምርጫ መለወጥ እንደሚችል እና መሳሪያና ጉልበት እንደማያስፈልገን ጉልበታችን ምርጫ መሆኑን የሚያሳይ ነው እና ለእኛ ትልቁ ትምህርት እሱ ነው። በምርጫ ሀገርን መለወጥ እንደሚቻል በኋላ ማሳየት ነው። ስሜ የቲሳቱ እባላለሁኝ። እዚህ በቨርጂኒያ አካባቢ አሌክዛንድሪያ ውስጥ ነዋሪ ነኝ። የዚህ የምርጫ ውጤት እንግዲህ የምፈልገውን ነገር በልቤ እንዳገኝ ሞክሬ ያለሁኝ ውጫ ውጤቱ መጥቷል። እስ የዚህ ነገር ውጤቱ መጨረሻውን ማየት የምትፈልጊው ነገር በስራ የሚገኝ መሆኑን ብቻ ነው። እዚህ ውስጥ ማሳየት የምፈልገው በሀገራችንም ቢሆን የምንመኘውን ነገር መጣር እንዳለብን ነው። ወደዛ የሚወስደንን ጎዳና ላይ መግባትና መሞከር ነው ያለብን የሚለውን ለማሳየት ብቻ ነው አሁን በዚህ የምሞክረው። ስሜ መስን ነጊያ ይባላል። የምኖረው ሚኒሶታ ነው። ስደተኛ እንደመሆነ መጠን ስደተኞችን የሚነካ ጉዳይ በተመለከተ ብዙ ለውጦች ስላሉ እነዛን ለውጦች ደግሞ ሊያስተካክሉ የሚችሉት ዲሞክራቶች ስለሆኑ ዲሞክራቶች ኮንግረስን ኮንትሮል በማድረጋቸው ተደስቻለሁኝ። ኢልሃም ኦማር ትባላለች። ሱማሊያ ነው ኢሚግሬት አድርጋ በስደት የመጣችው እዚህ እና ከዚህ በፊትም የዛሬ ሁለት ዓመት በተደረገው ምርጫ በስቴት ደረጃ በሚኒሶታ ኮንግረስ ውስጥ እያገለገለች ነበር። አሁን ኪት አሊሰን የተወውን ቦታ የዲሞክራቶች ተመጣለች። ይህ በጣም ትልቅ ነገር ነው። ከሶማሊያ ብትሆንም ስደተኛ ነች። ስደተኞችን የሚነካ ነገር ሊያስተካክሉ የሚችሉት የባለጉዳዮቹ ናቸው እና እሷም እዛ ተመርጣ በመሄዷ ትልቅ ደስታ ነው የተሰማል፣ ሁላችንም ማለት ነው። ከዛ በተጨማሪ ያው ሌሎች ስቴቶችም ኮሎራዶ ውስጥ ኤርትራዊ ተመርጧል። እሱም በጣም ትልቅ ነገር ነው። እንግዲህ የሚቀጥለው የኢትዮጵያውያን ነው ብዬ ነው ማበረታተው። ፍላጎት ላላቸው ሰዎች፣ ስሜ ተስፋዬ ኃይል ይባላለው። ሎስ አንጀለስ ኦቨር ተር ነው የኖርኩት። ሎስ አንጀለስ መምረጥ በጣም ኢምፖርታንት ነው። ኢትዮጵያ ኮሚኒቲ ውስጥ ልክ ኢትዮጵያ ዋሽንግተን ከፍተኛ ሰው አለ። ምርጫውን ቢመለከትም ኢትዮጵያን በጣም ነው የሚሳተፍ። ምርጫው በጣም ጥሩ ነው፣ ለሪፊጂዎች በጣም ቆንጆ ነው ብዬ ነው የማምነው። ሼክስፒር ፈይሳ አባላለሁኝ። ሲያትል ዋሽንግተን ስቴት ነው የምኖረው። በአብዛኛው በጣም ደስ ብሎኛል። ለእኔ በጣም የምፈልገው የነበረው የፖሊሶች እኛ አካባቢ ያሉ ፖሊሶች ከአሁን ወዲያ ሰው ላይ ከመተኮሳቸው በፊት ከሰው ጋር ሌላ አይነት ግብግብ ውስጥ ከመግባታቸው በፊት እና ጠብ ውስጥ ከመግባታቸው በፊት ሌሎች አይነት ትምህርቶችን እነዚህ አይነት ነገሮችን እንዴት አድርገው ጋብ ወይም ረገብ ማለት እንዳለባቸው እንዲማሩ የሚል ህግ አሳልፈናል እዚህ በምንኖርበት አካባቢ። እሱ በጣም ደስ ብሎኛል። ዋናው እሱ ነው። ሌላው ደግሞ በሀገር ደረጃ ያው የሚኒሶታ ውስጥ ኢልሃን ኡመር የምትባለዋ ኦማር ወይም ኡመር የምትባለ ሶማሊያ ተወላጅ የሆነች የዚህ ሀገር ዜጋ የሆነች ለህዝብ ተወካዮች ምክር ቤት አሸንፋለች። እዚህ እንግዲህ ያ የሚያሳየው ለእኛ ተስፋ ነው። ማሸነፏ እጅግ ደስ ብሎኛል። ዴሞክራቶች ደግሞ እኔም የምደግፋቸው ዴሞክራቶች ሀውስ ኦፍ ሬፕሬዘንታቲቭ ወይም ደግሞ የህዝብ ተወካዮች ምክር ቤትን በአብላጫነት መያዛቸውና ማሸነፋቸው ትልቅ ነገር ነው። መስታወትንና ሀሳባቸውን ያካፈሉንን ላመስግንና የምዕራብ ዩናይትድ ስቴትስ ሪፖርተራችን ወደ ሆነው ወደ ዳንኤል አርጋው ደግሞ ላዙራችሁ። ሎስ አንጀለስ ነው የሚገኘው በዚያ የቀድሞ ተወዳዳሪውን አነጋግሯል የዩኤስ ዶክተር ፎር አፍሪካ መስራችና የአሜሪካ የቀድሞ ኮንግረስ ምክር ቤት ተወዳዳሪ አቶ ቴድ አለማየሁ ስለ ጊዜ እጅግ አድርጌ አመሰግናለሁ በትላንትናው ዕለት በዩናይትድ ስቴትስ የተወካዮች ምክር ቤትና የአካባቢ ባለስልጣናት ምርጫ ተካሂዶ ነበረ አንተም ድምፅህን የሰጠኸው ለሪፐብሊካን ፓርቲ መሆኑን ሹክ ብለኸኛል እና በውጤቱ መሰረት ዲሞክራቲክ ፓርቲ የህዝብ ተወካዮች ምክር ቤቱን ሲይዙ ሪፓብሊካኑ ደግሞ የሴኔቱን አሊያም የህግ መወሰኛ ምክር ቤቱን አስቀርተዋል። የእነዚህ ሁለት ሀያላን የፖለቲካ ፓርቲ ውድድርን እንዴት ትገመግመዋለህ? በውጤት ውስጥ ምን ተሰማህ? እንደ አንድ የቀድሞ የአሜሪካ ኮንግረስ ተወዳዳሪ እንዲህ አመሰግናለሁ ይሄን እድል ስለሰጠኝ፣ ዳንኤል ይሄ በጣም በጣም ከመጠን በላይ የሚያስደስትና ከተጠበቀው በላይ ህዝብ ያሳተፈ ምርጫ ነበረ። በሁለቱም አቅጣጫ በዴሞክራቲዎቹም፣ በሪፓብሊካኖችም ደጋፊዎች በብዙ ሚሊየን ከተጠበቀው በላይ ህዝብ የተሳተፈበት ትልቅ ምርጫ ነው። እንደውም አካሄዱም የፕሬዚዳንትነት ፉክክር ያለ እንደነበረ መስሎ ነበር ህዝቡ ሆ ብሎ ተነስቶ ምርጫውን ያካሄደው። ስለዚህ ይሄ በጣም የሚያስደንቅ እና በጣም የሚያስደስት ቀን ሆኖ ነው የዋለው። በሰላም በተገመተው በኩል ነው ውጤቱ ነው የመጣው። ያው ዴሞክራቶቹ ኮንግረስ ሀውስ ስልጣኑን እንደሚወስዱ የተጠበቀ ነበረ። ያው ፕሬዚደንት ዳናልድ ትራምፕም ሆነ ሪፓብሊካኖቹ ሞክረዋል ያንን ለመያዝ ግን ላለፉት ሁለት ዓመታት በትንሹ ስንመለከተው የቆየ ነው ነው ዲሞክራቶቹ እንደሚወስዱም ፕሬዚዳንቱም ሪፓብሊካኖቹም ገምተው ነበር። ስለዚህ እዚህ ላይ ብዙ የሚያስደንቅ ነገር የለም። ያው ሰነቱም እንደዛው ሪፓብሊካኖቹ ጨምቀው እንደሚይዙ እና እንደሚያሸንፉ እንዲሁም ትንሽም አንድ ሁለትም ሶስትም መቀመጫ ጨምረው እንደሚይዙ እየተጠበቀ ነበር እንግዲህ ይሄ ቢጠበቅም ብዙ ልፋትና ብዙ ጥረት ያስፈልገው ነበር። በብዙ በብዙ መቶ ሚሊዮኖች የሚሆኑ ዶላሮች የጠፉበት ትልቅ ፉክክር ነበር። እናሁም በሰላም አልፎ አልፏል። ያው ዴሞክራቶችም ስልጣንም ይዘዋል፣ ሪፐብሊካኖችም ይዘዋል። እንግዲህ በሚቀጥለው ሁለት ዓመታት በጣም የሚያስደንቅ ሁኔታ እናያለን ማለት ነው እንዴት ይህን ሀገር እንደሚመራል እንደው የዘንድሮ ምርጫ ለምን አጓጊ የሆነ እንግዲህ ይህን ሁሉ አጓጊ ሊያደርገው የቻለው አብዛኛው የፕሬዚዳንቱ አመራር ነው። ፕሬዚዳንት ዶናልድ ትራምፕ እንደ ቀድሞ ፕሬዚዳንቶች የተከተሉት የተለምዶ አካሄድ ላልነበራቸውም የራሳቸውን አካሄድ ይዘው የገቡ ናቸው እና ያ ብዙ ህዝብ ያስደነገጠና ያስገርምም እንደውም ያስደሰጠም ሊሆን ይችላል ብል ብዙ ማዳነቅ ሆን አይደለም እኛም እያየነው ነው። አይተነዋልም አይተ የዓለምም ዙሪያ ያለው ህዝብና መንግስትም ሲያዩ የቆየ ነው። እንግዲህ ምንድን ነው እሳቸው የወሰዱት አንዳንድ የቀሰቀሱት አንዳንድ አላማ የወሰዱት አንዳንድ እርምጃ አብዛኛው ህግ በህጉ መሰረት ቢሆንም ብዙ ሰው ያስደነገጠ ነበር። አሁን ለምሳሌ አንድ ሁለት ሶስቱን እንኳን ጥቀስ ቢባል ያው የኢሚግሬሽን አላማቸውና ያቆሙት አቋም በጣም ከባድና ጠበቅ ያለ ነው። ከሌሎች ፕሬዚዳንቶች እንመለከተው፣ በኢኮኖሚ ሳይዱም በትልቁ እርምጃ የወሰዱ ናቸው። አሜሪካ መጀመሪያ በሚለው አላማቸው ተነስተው ከቻይናም ጋር ሆነ ከተለያዩ የዓለም ሀገሮች ጋር ትልቅ መፋጠጥ ይዘው አሸንፈዋል። ያ እንግዲህ ብዙ ስራ ፈጥሯል። ለዚህ አገር ህዝብ፣ ለጥቁሩም ሆነ ለስፓኒሹም ሆነ ለነጩም እንግዲህ ውጤቱ እንደሚታየው በብዙ ሚሊዮኖች የሚቆጠሩ አዲስ ስራዎች ፈጥረዋል። ያ የዚህን የሀገር ህዝብ ያለው ያስደስተውም፣ ትንሽ ጎረቤት ሀገሮችን ያስከፋም ሊሆን ይችላል። ሶ ያን ያን ስጨማምረው ግማሹ ህዝብ ተደስተዋል፣ ግማሹ ያልተደሰተ ህዝብ ነው። ስለዚህ ያው ነው ሆ ብሎ ሁለቱም ሳይድ ተነስቶ ሊመርጥ የቻለው። ይህንን የሁለት ሺህ አስራ ስምንት የአማካይ ዘመን ምርጫ እንዴት አገኙት? ወደ ፕሮፌሰር ብሩክ ሀይሉ ትንታኔ ልመልሳችሁ። እኔ እንደጠበቅኩት ነው በትናንት ቃለ መጠይቅ ባደረክልኝ ለመተንበይ እንደሞከርኩት ተሳክቷል ማለት እችላለሁ። እሱም ዲሞክራቶች አለምንም ጥርጥር የታችኛውን ቤት ማለት ሀውስ ኦፍ ሬፕሬዘንታቲቭስን መልሰው በእጃቸው እንደሚያስገቡ የህግ መምሪያውን ማለት ነው የህግ መምሪያውን ህግ መወሰኛውን ሴኔቱን በተመለከተ ግን ማሸነፍ ስላቸው በጣም ጠባብ እንደሆነና እንደማያሸንፉ በሚል ነበር ነበይኩት። እና የጠበኩት ነው የሆነው። ወንበሩ ላይም ከሀያ ስምንት እስከ ሰላሳ አምስት ከአርባ ይሄዳል የሚልም ትንበያን ያረኩት ከሞላ ጎደል ተሳክቷል። እንዲያውም ገና ውጤታቸው ያለየላቸው በተለይ ምዕራብ አሜሪካ ወደ ካሊፎርኒያ፣ ዌስት ኮስት ውጤቶች ገና እየመጡ ነው እና ዛሬ ቀን እስኪጠናቀቅ ድረስ ተጨማሪ አምስት፣ ስድስት፣ ሰባትም ወንበር ዲሞክራቶች ሊያገኙ ይችላሉ ማለት ይችላሉ። ይሄ ውጤት የታችኛው ምክር ቤት ወይም የህግ መምሪያው በዲሞክራቶቹ መያዙና ላላይ ምክር ቤቱ ወይም የህግ መወሰኛው በ ሪፐብሊካን ፓርቲው የበላይነት መያዙ በዩናይትድ ስቴትስ ፖለቲካ ውስጥ የሚኖረው አንድምታ ምንድን ነው? ጫናው ምን ይሆናል ብለው ያስባሉ? ብዙ ብዙ እንድምታ አለው። እንግዲህ ያለፉት ሁለት አመት ስናይ በዛሬ ሁለት አመት ሁለት ሺ አስራ ስድስት ምርጫ እንደ አውሮፓውያን አቆጣጠር ሪፐብሊካኖቹ ጠቅልለው ነው በሙሉ ያዙት። ማለት ሶስቱንም ብራንች ማለት ይቻላል። ጁዲሽያሪም የሚያዘንብለው ወደ ኮንሰርቫቲቭ ወጋት ባቂነት ነው ስለሆነ ነው እንደገና፣ ሪፐብሊካኖቹ ፕሬዚደንሲውንም ተቆጣጠሩት። ዶናልድ ትረምፕ ተመረጡ። ሴኔቱንም ሆነ ላይኛውንም ሆነ ታችኛውንም ቤት እንደዚሁ መቆጣጠር ይቻሉና በዛ የተነሳ ነው አሁን ፕሬዚደንት ትረምፕ አነሰም በዛም የፈለጉትን ማድረግ ይችላሉ ብል ማጋነን አይሆንም። ሲያደርጉ ነበር አሁን ግን ያ ጨዋታ ተለውጦ ይቀራል። ይቀራል ማለት ሀውስ ኦፍ ሬፕሬዘንታቲቭስ የህግ ምክር ቤቱ ታችኛው ቤት መምሪያው አሁን በሚገባ እሳቸው የሚያደርጉት የሚወስዱትን እርምጃ በሙሉ ኮንትሮል የማድረግ ስልጣን አላቸው ማለት ነው። እና አሁን ባላንሱ ሚዛኑ ተመለሰ ማለት ነው። ይህም እንግዲህ የዲሞክራቲክ ነፃ ምርጫ ውጤት ነው እና አሁን ለፕሬዚደንት ትራምፕ በጣም ከባድ ጊዜያቸው እንደውም ችግራቸው ከዛሬ ጀምሮ ጀመረ ብል ማጋነን አይሆንም። ዶክተር ብሩክ እስቲ ትንሽ የዩናይትድ ስቴትስን ፖለቲካ ከፈት አድርገን ማየት እንድንችል ከእነዚህ ከሶስት የመንግስት አካላት ሁለት ክንፍ ያለው የህግ አውጪ አካል አለ እስቲ ትንሽ ዘርዘር አድርገው እስቲ ያጫውቱን። ምንድን ነው ለመሆኑ ይሄ የሕግ አውጪ አካል፣ የሕግ መምሪያውና የሕግ መወሰኛው ምንድን ነው? ስልጣናቸው ምንድን ናቸው እነዚህ አካላት? በጣም በጣም ሰፊ ጥያቄ ይሄ። ለሰዓታት ብቻ ሳይሆን ለቀናትም ለወራትም ያነጋግረን ይችላል። እንደው ጠቅለል አድርገው በአጭሩ የሕግ መምሪያው ስራ ይሄ ነው፣ የሕግ አስፈጻሚው ስራ ይሄ ነው፣ የሁለቱ መስተጋብር እንደዚህ ነው፣ ሁለቱ በዚህ ሁኔታ ይለያያሉ ለሚለው ጥያቄ መልስ ለመስጠት ጥሩ ከፕሪንስፕል ከመርሆ ስንነሳ የታችኛው ቤት ህዝብን በእውን የሚወክለው አካል እሱ ነው። ማለት አራት መቶ ሰላሳ አምስት ወንበር ኖሮት አሜሪካ ለአራት መቶ ሰላሳ አምስት ቦታ ተከፋፍላ እያንዳንዷ ምርጫ ወረዳ ማክሲመም ጣሪያው ዘጠኝ መቶ ሺህ መራጭ ያለበት ተከቦ ይሰራል። እና ህዝቡ የሚወከለው ከዛ ነው፣ ኮንግሬሽናል ዲስትሪክት የሚባለው ማለት ነው። ኮንግሬሽናል ዲስትሪክት የምንለው ማለት ነው። እና በየአስር አመቱ እየታየ ደግሞ ማፑ ማለት ወሰኑ፣ ማካለሉ እንደገና ሪዲፋይንድ እየሆነ ይሄዳል። እንደገና ይታያል፣ ይፈተሻል። አዎ። ስለዚህ የአሜሪካ ዲሞክራሲና የአሜሪካ ፖለቲካ ስርዓት እውነተኛው ቻምበር ወይም ምክር ቤት ህዝቡን የሚወክለው የሚባለው ይሄ ነው። ለዚህ ነው። ነገር ግን ፌዴራላዊ አወቃቀርን ደግሞ ስለተከተሉ ምንድና ያደርጉት የአሜሪካ አባቶች ፌዴራሊዝሙን በተመለከተ ሴኔቱን አኒኳል የሆኑትን ስቴቶች ማለት እኩል ያልተመጣጠነ የህዝብ ቁጥር ያላቸውን ያልተመጣጠነ ህዝብ ብዛት የጂኦግራፊክ ኤሪያ ኢኮኖሚክ ሪሶርስ ያላቸውን ስቴቶች አይዳሆ ሆነ ከሚሊዮን በታች የሆነ ህዝብ ያለበት ወይም ካሊፎርኒያ ሆነ ሰላሳ ስምንት ሰላሳ ዘጠኝ ሚሊዮን ህዝብ ያለበት በእኩል ሁለት ሁለት ሰናተሮች እንዲልኩ በማድረግ እኩልነታቸውን የሚያንጸባርቅ ቤት ነው። ስለዚህ ከሴኔቱ የሚበልጥ ትልቅ ስልጣን ያለው ታችኛው ቤት ነው ማለት ነው። ለምሳሌ ያህል ታክሴሽን ታክስ ምን ያህል ሊጨምር ምን ያህል ሊቀነስ እንዴት እናደርግ የሚለውን ፕሬዚደንቱ ሳይሆን መጠቆም መብት አለው፣ ሀሳብ ማቅረብ መብት አለው። ግን የሚወስንና የሚያስፈጽም እሱ ነው። አንድ። ሁለተኛ ባጀትን በተመለከተ አሁን ፕሬዚደንት ትረምፕ እነሱ እጅ ላይ ነው የሚወድቁት። ባጀትን በተመለከተ እስከ ወታደር ድረስ እስከ ፔንታጎን ድረስ እያንዳንዱ ሚኒስቴር መስሪያ ቤት ጤና ጥበቃ፣ ትምህርት ሪሰርች ኤጁኬሽን ሁሉ ሚኒስትር መስሪያ ቤቶች ባጀታቸው የሚፈቀደው የሚዋቀረውም የሚሰራውም የሚቀርበውም የዶናልድ ትራምፕ ሚኒስትሮች የሚያቀርቡትም ለነሱ ነው እሱ ላይ በፓወር ኦፍ ፐርስ ይባላል። የኮሮጆ የበጀሮ እንድነት ስራውን የሚሰራው ታችኛው ቤት ስለሆነ በደንብ አሁን ትራምፕ እንደፈለጉት ገንዘብ እየቆነጠሩ ለምሳሌ እንበል ኢሊጋል ማይግሬቶንችን ለመከላከል ሌላው ቢቀር ወታደር መላክ አሁን ሰሞኑ እንደሚያደርጉትን በተመለከተ እሱ እሱ ላይም በቀጥታና ቀጥተኛ ባለው ሁኔታ መቆጣጠር ይችላሉ። ሶስተኛው ትልቁ ደግሞ የተፈራው ደረሰ ያው ህልምም ያው አዲስ ነገር አይቀርም ነውና፣ አሁን ደግሞ ራሱ ቢከሰሱ እንበል ዶናልድ ትራምፕ በስልጣን መባለግ እና በመሳሰለው፣ አሁን ኢምፒች የሚደረጉት በታችኛው ቤት ነው። ለምሳሌ ለተጠያቂነት የሚቀርቡት ማለት ነው። አዎ እንደው ትናንት ጀምረው ምክንያቱ ለምንድን ነው? አሁን ዲሞክራቶቹ እያንዳንዱን ቋሚ ኮሚቴ ሊቀመንበር፣ ቸርማን ቸር ፐርሰን፣ እያንዳንዱን እያንዳንዱ የፕሬዚደንቱን ታክስ ሁሉ ሪተርን የማየት መብት ያለው ማን ነው? ታችኛው ቤት ነው። የታክስ ሰነዶቻቸውን አዎ እሱ ራሱ ለምሳሌ አሁን ወደፊት የሚወጣ ተደበደ ብዙ ጉዳዮች አሉ። ምሳሌ እኚህ ሰውዬ በብድር ነው የሚኖሩት። ከተበደሩ እስከ ከማ ነው የሚያገኙት? ሀብታቸው ምን ያህል ነው? ይሄን ለምሳሌ እድለኛ የሆነ ዛሬ ሁለት አመት ሁለቱንም ቤት ሪፐብሊካን ስለተቆጣጠሩት ይሄ ነገር ተሸፍኖ ባይነር ግብ ለበል ተሸፍኖ ተይዞ ነበር። አሁን ግን መጋረጃው ተቀጥሎ ብለዋል። የመጀመሪያው ስራችን እኚህ ሰውዬ እንደ ማንኛውም አሜሪካዊ ታክሳቸው፣ የገንዘብ ምንጫቸው ከየትኛው አገር ጋር ከየትኛው ውጭ አገር ጋር ከማ ተበድረዋል። እንዴት ነው ኑሯቸው የሚለው ነገር በዝርዝር ይወጣ። አይሁን ሁሉ የማድረግ መብት ያለው ማን ነው? የህግ መምሪያ እና ብዙ ይሄ ነው የማይባል ብዙ ስልጣን። እንደገና ደግሞ ስፒከር ኦፍ ዘ ሀውስ ማለት አፈ ጉባኤው ጉባኤው በነገራችን ላይ ናንሲ ፔሎሲ እንደገና ከሁለት ሺ ሰባት ከስምንት አመት በኋላ ማለት ነው አስራ አንድ ድረስ ስፒከር ነበሩ፣ ዲሞክራቶች እስከተሸነፉ ድረስ ተመልሰው እሳቸው እንደሚሆኑ እየተተነበየ ነው። በጣም ኢስቴክቲቭ ሴት ናቸው። የመጀመሪያውን ሴት ናቸው፣ በአሜሪካ ታሪክ በነገራችን ላይ። አሁን ለምሳሌ ይሄን በተመለከተ ስፒከሩን ብናይ በህገ መንግስት ስልጣን ራሱ ሶስተኛ ነው። ፕሬዚደንቱ አንድ ነገር ቢሆን፣ ምክትል ፕሬዚደንቱ አንድ ነገር ቢሆን፣ አይበል እና አደጋ ቢሞቱ፣ በጥቃት አንድ ነገር ቢደርስ፣ ፕሬዚደንት አውቶማቲካል የሚሆነው ስፒከሩ ነው። ለምን ህዝብን የሚወክለው እሱ ስለሆነ ነው። እና ይሄን እንደው ባጭሩ ይሄን ማስቀመጥ ለጊዜው ይቻላል ማለት ነው። አመሰግናለሁ ፕሮፌሰር ብሩክ በዩናይትድ ስቴትስ የሰሞኑ ፖለቲካና መጪ አዝማሚያው ላይ በመጪ ቀናትም ሌሎች ዘገባዎችን ትንታኔዎችን እየያዝን እንመለሳለን። ለተጨማሪ በፌስቡክ ገጻችንና ዌብሳይታችን ላይ ይከተሉን።